ኦሪት ዘኍልቍ ምዕራፍ ሃያ ሶስት በለዓምም ባላቅን ሰባት መሠዊያ በዚህ ሥራልኝ፣ ሰባትም ወይፈን ሰባትም አውራ በግ በዚህ አዘጋጅልኝ አለው። ባላቅም በለዓም እንደ ተናገረ አደረገ። ባላቅና በለዓምም በየመሠዊያው ላይ አንድ ወይፈንና አንድ አውራ በግ አሳረጉ። በለዓምም ባላቅን በመሥዋዕትህ ዘንድ ቆይ፣ እኔም እሄዳለሁ፤ ምናልባት እግዚአብሔር ሊገናኘኝ ይመጣል እርሱም የሚገልጥልኝን እነግርሃለሁ አለው። ወደ ጉብታም ሄደ። እግዚአብሔርም ከበለዓም ጋር ተገናኘ። እርሱም ሰባት መሠዊያዎች አዘጋጀሁ፣ በየመሠዊያው ላይ አንድ ወይፈንና አንድ አውራ በግ አሳረግሁ አለው። እግዚአብሔርም ቃልን በበለዓም አፍ አድርጎ ወደ ባላቅ ተመለስ፣ እንዲህም በል አለው። ወደ እርሱም ተመለሰ። እነሆም እርሱና የሞዓብ አለቆች ሁሉ በመሥዋዕቱ ዘንድ ቆመው ነበር። ምሳሌውንም ይመስል ጀመር፣ እንዲህም አለ። ባላቅ ከአራም አመጣኝ የሞዓብ ንጉሥ ከምሥራቅ ተራሮች፣ ና ያዕቆብን እርገምልኝ፣ ና እስራኤልን ተጣላልኝ ብሎ እግዚአብሔር ያረገመውን እንዴት ረግመዋለሁ? እግዚአብሔርስ ያልተጣላውን እንዴት እጣላለሁ? በአምቦች ራስ ላይ ሆኜ አየዋለሁ በኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ብቻውን የሚቀመጥ ሕዝብ ነው፣ በአሕዛብ መካከል አይቈጠርም። የያዕቆብን ትቢያ ማን ይቈጥራል? የእስራኤልስ እርቦ ማን ይቈጥራል? የጻድቃንን ሞት እኔ ልሙት፣ ፍጻሜዬንም እንደ እርሱ ፍጻሜ ትሁን። ባላቅም በለዓምን ያደረግህብኝ ምንድር ነው? ጠላቶቼን ትረግምልኝ ዘንድ ጠራሁህ፣ እነሆም ፈጽመህ ባረካቸው አለው። እርሱም መልሶ በውኑ እግዚአብሔር በአፌ ያደረገውን እናገር ዘንድ አልጠነቀቅምን? አለው። ባላቅም በዚያ ሆነህ ታያቸው ዘንድ እባክህ ከእኔ ጋር ወደ ሌላ ቦታ ና፣ ዳርቻቸውንም ብቻ ታያለህ፣ ሁሉን ግን አታይም፣ በዚያም ሆነህ እነርሱን እርገምልኝ አለው። ወደ ጾፊምም ሜዳ ወደ ፈስጋ ተራራ ራስ ላይ ወሰደው፣ ሰባትም መሠዊያዎች ሠራ በየመሠዊያውም ላይ አንድ ወይፈን አንድም አውራ በግ አሳረገ። ባላቅንም እኔ ወደዚያ ለመገናኘት ስሄድ በዚህ በመሥዋዕትህ ዘንድ ቆይ አለው። እግዚአብሔርም በለዓምን ተገናኘ ቃልንም በአፉ አድርጎ ወደ ባላቅ ተመለስ እንዲህም በል አለው። ወደ እርሱም መጣ። እነሆም እርሱ ከእርሱም ጋር የሞዓብ አለቆች በመሥዋዕቱ ዘንድ ቆመው ነበር። ባላቅም እግዚአብሔር የተናገረው ምንድን ነው አለው። ምሳሌውንም ይመስል ጀመር፣ እንዲህም አለ፦ ባላቅ ሆይ የተነሣ ስማ፣ የሴፎር ልጅ ሆይ አድምጠኝ። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? እነሆ ለመባረክ ትእዛዝን ተቀብያለሁ፣ እርሱ ባርከዋል፣ እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሡም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቶአቸዋል፤ ጕልበቱ አንድ ቀንድ እንዳለው ነው። ከያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። እነሆ ሕዝቡ እንደ እንስት አንበሳ ይቆማል፣ እንደ አንበሳም ይነሣል ያደነውን እስኪበላ የገደለውንም ደሙን እስኪጠጣ አይተኛም። ባላቅም በለዓምን ከቶ አትርገማቸው ከቶም አትባርካቸው አለው። በለዓምም መልሶ ባላቅን እግዚአብሔር የተናገረውን ሁሉ አደርጋለሁ ብዬ አልተናገርሁህምን? አለው። ባላቅም በለዓምን ና ወደ ሌላ ስፍራ እወስድሃለሁ፣ ምናልባት በዚህ ሆነህ እነርሱን ትረግምልኝ ዘንድ እግዚአብሔር ይወዳል አለው። ባላቅም ምድረ በዳውን ከላይ ወደሚመለከተው ወደ ፌጎር ላይ በለዓምን ወሰደው። በለዓምም ባላቅን በዚህ ሰባት መሠዊያዎች ሥራልኝ፣ በዚህም ሰባት ወይፈን ሰባትም አውራ በግ አዘጋጅልኝ አለው። ባላቅም በለዓም እንዳለው አደረገ፣ በየመሠዊያውም ላይ አንድ ወይፈንና አንድ አውራ በግ አሳረገ።